Four. ጤና ስጥልኝ አድማጮች። አርሰናል የፕሪምየር ሊግ ዋንጫ ተፎካካሪነቱን አጠናክሯል። ሊቨርፑል ዳግም ነጥብ ጥሎ ዋንጫ የማግኘት እድሉን አምክኗል። አንድ ተስተካካይ ጨዋታ የሚቀረው ማንቸስተር ሲቲ በግስጋሴው ቀጥሏል። ማንቸስተር ዩናይትድ የአውሮፓ ሊግ ተሳታፊነት ትልሙ ላይ ወራጅ ቀጠና ውስጥ የሚገኘው በርንላይ ውኃ ቸልሶበታል። ሼፊልድ ዩናይትድ ከፕሪምየር ሊጉ ተሰናባሽ መሆኑን አረጋግጧል። ከቡንደስሊጋው ደግሞ ዳርምሽታት ተሰናባሽ ነው። ኮሎኝ የስንብት ቱ ስጋት ተጋርጦበታል ኢትዮጵያውያን አትሌቶች በዓለም መድረክ እንደተለመደው ድል ተቀዳጅቷል በአምስት ኪሎ ሜትር የዓለም ክብር ወሰን ሲሰበር ቻይና ውስጥ በተደረገ የ5000 ሜትር ፉክክር ደግሞ በሴትም በወንድም ድሉ የኢትዮጵያ ሆኗል አብራችሁን ቆዩ በቅድሚያም አትሌቲክስ ቻይና ሻንጋይ ውስጥ በተደረገው የዳያመንድ ሊግ ውድድር ኢትዮጵያውያን አትሌቶች በ5000 ሜትር በሁለቱም ጾታ አሸናፊ ሆኗል። ቅዳሜ ዕለት በነበረው የ5000 ሜትር ርቀት ፉክክር ኢትዮጵያውያት አትሌቶች ከአንደኛ እስከ አራተኛ ደረጃ በመያዝ አጠናቀዋል። በዚህ ውድድር መቅደስ አለምሸት 14 ደቂቃ ከ36 ነጥብ 7 በመሮጥ የአንደኛ ደረጃ አግኝታለች። አትሌት አያል ዳኛቸው 14 86 ሰከንድ በሚሮጥ ሁለተኛ ስትወጣ፣ ለተሰንበት ግዳይ 14 ደቂቃ ከ37.13 ሰከንድ በሚሮጥ ሶስተኛ ደረጃ አግኝታለች። አራተኛ ደረጃ ይዛ ያጠናቀቀችው ኢትዮጵያዊት አትሌት ውብርሰት አሻለናት። በተመሳሳይ ርቀት የወንዶች የ5000 ሜትር ፉክክር ደግሞ አትሌት ሰለሞን ባረጋ 12 ደቂቃ ከ55.68 ሰከንድ በምሮጥ የውድድሩን ክብረ ወሰን በመስበር ጭምር አሸናፊ ሆኗል። ሌላኛው ኢትዮጵያዊ አትሌት ቢንያም ማሀሪ 12 ደቂቃ ከ56.37 ሰከንድ በመሮጥ ሁለተኛ ደረጃ ይዞ አጠናቋል። ቅዳሜ ለት የአዲዳስ ኩባንያ ባዘጋጀው አዲ ዜሮ የ5 ኪሎ ሜትር ርቀት ከ20 ዓመት በታች ውድድር ደግሞ አትሌት መዲና ኢሳ የዓለም ክብረ ወሰን በመስበር አሸንፋለች። አትሌቷ የአምስት ኪሎ ሜትር ርቀቱን አጠናቃ ለድል የበቃችው 14 ደቂቃ ከ38 ሰከንድ በመሮጥ ነው። በዚሁ ውድድር ሌላኛዋ ኢትዮጵያዊት አትሌት መልክናት ውዱ 14 ደቂቃ ከ40 ሰከንድ በመሮጥ ሁለተኛ ስትሆን፣ ፎቲየን ተስፋዬ ደግሞ ከአትሌት መልክናት በአንድ ሰከንድ ብቻ ተበልጣ ሶስተኛ ደረጃን በመያዝ አጠናቃለች። በወንዶች አምስት ኪሎ ሜትር ርቀት አትሌት ዮሚፍ ቀጀልቻ 13 ደቂቃ በመሮጥ አንደኛ ደረጃ አግኝቷል። እንዲሁም አዲሱ ዩኔ 13 ደቂቃ ከ5 ሰከንድ በመሮጥ ሁለተኛ ደረጃን በመያዝ ተከታትሎ ለድል በቅቷል። እግር ኳስ በኢትዮጵያ ዋንጫ ግማሽ ፍጻሜ ኢትዮጵያ ቡና ሐዋሳ ከተማን ሁለት ለዜሮ አሸንፎ ለፍጻሜ በቅቷል። ወላይታድቻ ደግሞ ለፍጻሜ የደረሰው ኢትዮጵያ ምድንን አንድ ለዜሮ አሸንፎ ነው። በዚህም መሠረት የ2016 የኢትዮጵያ ዋንጫ የፍጻሜ ተፋላሚዎች ወላይታድቻና ኢትዮጵያ ቡና ናቸው። የፍጻሜ ግጥሚያው ሰኒዮር ውስጥ እንደሚካሄድ ተገልጧል። ፕሪምየር ሊግ ዘንድሮ የእንግሊዝ ፕሪምየር ሊግ ዋንጫን ያነሳሉ ተብለው ከፍተኛ ግምት ከተሰጣቸው ሶስት ቡድኖች መካከል አንዱ እድሉን አምክኗል። ሁለቱ አንገት ለአንገት ተናንቋል። ባለፉት አምስት የፕሪምየር ሊግ ግጥሚያዎች የሊቨርፑልን ዋንጫ የማግኘት እድል ከዜሮ በታች አወርደውታል። ያለፉትን አምስት ጨዋታዎች በተከታታይና በአስተማማኝ ሁኔታ ያሸነፈው ማንቸስተር ሲቲ ዋንጫውን የማንሳት እድሉ ከፍተኛ ነው። ባለፉት አምስት ጨዋታዎች አንድ ጊዜ ብቻ የተሸነፈው አርሰናልም ቢሆን በብርቱ ተፎካካሪነቱ ገፍቶበታል። እንደ ማንቸስተር ሲቲ ባይሆንም ዋንጫ የማንሳት እድሉ ግን አለው። እስካሁን በተደረጉ የእንግሊዝ ፕሪምየር ሊግ 35 ግጥሚያዎች አርሰናል 80 ነጥብ ሰብስቦ በደረጃ ሰንጠረዡ ቁንጮ ላይ ተቀምጧል። አርሰናል ትናንት 3 ለሁለት ያሸነፈው በቀጣይ የሻምፒዮንስ ሊግ ተሳታፊ ለመሆን ጫፍ የደረሰው ቶትናም ሆትስፐርን በገዛ ሜዳው መሆኑ ብርታቱን ያሳያል። ቶትናም ሆትስፐር ሁለት ተስተካካይ ጨዋታዎች እየቀሩት በ60 ነጥብ አምስተኛ ደረጃ ላይ ይገኛል። ከዎልፍስ ጋር አንድ ተስተካካይ ጨዋታ የሚቀረው ማንቸስተር ሲቲ በ79 ነጥብ ከአርሰናል በአንድ ነጥብ ብቻ ተበልጦ ሁለተኛ ደረጃ ላይ ይገኛል። ኖቲንጋም ፎረስትን ትናንት ሁለት ለዜሮ ድል ካደረገው ማንቸስተር ሲቲ የዘንድሮ አቋም አንጻር ተስተካካይ ጨዋታውን አሸንፎ የደረጃ ሰንጠረዥ መሪነቱን መረከቡ ብዙም አያጠራጥርም። የኳስ ነገር ግን አይታወቅም። 46 ነጥብ ሰብስቦ 11ኛ ደረጃ ላይ ለሚገኘው ወልፍስ ከእንግዲህ ቀሪ ሶስት ጨዋታዎቹን ቢያሸንፍ እንኳ ለቡድኑ የአውሮፓ ሊግ ጠርዝጋ ከመጠጋት ውጪ የሚፈይድለት ነገር የለም። ማንቸስተር ሲቲን ማሸነፍ ግን ለዎልቭስ ከምንም በላይ ታላቅ ድል አድርጎ ስለሚቆጥረው የቅዳሜውን ጨዋታ አጓጊ አድርጓል። ረቡዕ ዕለት በኤቨርተን ሁለት ለዜሮ ጉድ ሆኖ ቅዳሜ ዕለት ከዌስትሃም ዩናይትድ ጋር ሁለት እኩል የተለያየው ሊቨርፑል በሰባ አምስት ነጥብ ተወስኖ ሶስተኛ ደረጃ ላይ ይገኛል። ሊቨርፑል በሶስት ቅናት ልዩነት በነዚህ ሁለት ጨዋታዎች ያጣው አምስት ነጥብ ዓመቱን ሙሉ የለፋበትን መና ያስቀረ ነው። ዋና ተሰላፊ የነበረው ግብፃዊው አጥቂ ሞሐመድ ሳላህ በቅዳሜው ግጥሚያ እስከ 79ኛው ደቂቃ ድረስ ተቀያሪ ወንበር ላይ በመቆየቱ ከጀርመናዊው አሰልጣኝ የርገን ክሎፕ ጋር ቅራኔ አጭሯል። ጨዋታው ባቻ እንደተጠናቀቀ ሞሐመድ ሳላህ ለመገናኛ አውታር ብናገር እሳት ነው የሚነሳው፣ ሲል ንዴቱን ገልጧል። ጋዜጠኛው እሳት ብሎ ሲጠይቀውም አዎ እሳት ሲል መልስ ሰጥቷል። ይህ ንግግሩ በማህበራዊ መገናኛ አውታሮች በስፋት ተሰራጭቷል። ከዘንድሮ ውድድር ዘመን በኋላ ሊቨርፑልን ትተው የሚሄዱት አሰልጣኙም ስለዚያ ጉዳይ መልበሻ ክፍል ውስጥ እንነጋገራለን ሲሉ በጉዳዩ ማማረራቸውን አሳውቋል። ቅዳሜ ዕለት በገዛ ሜዳው ኦልድ ትራፎርድ ከበርንሌ ጋር አንድ እኩል የተለያየው ማንቸስተር ዩናይትድ 54 ነጥብ ይዞ ስድስተኛ ደረጃ ላይ ይገኛል። ሉቶንታውንና በርንሌ በ25ና በ24 ነጥብ ወራጅ ቀጠና ውስጥ ይገኛሉ። መሰናበቱን ከወዲሁ ያረጋገጠው ሼፊልድ ዩናይትድ በ16 ነጥብ የደረጃ ሰንጠረዡ ግርጌ 20ኛ ላይ ሰፍሮ ሶስት ጨዋታዎችን ብቻ ይጠብቃል ከፕሪሚየር ሊጉ ለመሰናበት። የአውሮፓ ሻምፒዮንስ ሊግ እና የአውሮፓ ሊግ ግጥሚያዎች የጀርመኑ ባየር ሚንሽን በሻምፒዮንስ ሊግ ግማሽ ፍጻሜ የደርሶ መልስ መጀመሪያ ጨዋታውን ነገ በአሊያንስ አሬና ስታዲየም የስፔኑ ሪያል ማድሪድን ያስተናግዳል። ዘንድሮ የጀርመን ቡንደስሊጋ ዋንጫን ባየርን ሌቨርኩሰን አስቀድሞ መውሰዱን በማረጋገጡ ባየር ሚንሽን አንድ የቀረው የዋንጫ ተስፋ የሻምፒዮንስ ሊግ ብቻ ነው። ለግማሽ ፍጻሜው የደረሰው ሪያል ማድሪድ ደግሞ በሻምፒዮንስ ሊጉ ለአስራ አራት ጊዜ ጊዜያት ዋንጫ ማንሳት የቻለ ብርቱ ተፎካካሪ ነው። ያም ብቻ አይደለም፤ በስፔን ላሊጋ የደረጃ ሰንጠረዥን በ13 ነጥብ የሚመራው ሪያል ማድሪድ የላሊጋውንም ዋንጫ ለማንሳት ጫፍ የደረሰ ቡድን ነው። ከዋነኛ ተፎካካሪው ባርሴሎናም በ14 ነጥብ ርቆ ይገኛል። ብርግጥ በላሊጋው የደረጃ ሰንጠረዥ ሶስተኛ ላይ የሚገኘው ባርሴሎና አንድ ተስተካካይ ጨዋታ እየቀረው ሰባ ነጥብ አለው። በአንጻሩ ባየር ሚሽን የዋንጫ ባለድሉ በታወቀበት ቡንደስሊጋ 69 ነጥብ ሰብስቦ ሁለተኛ ደረጃ እያለ ይገኛል። በዚህ ነጥቡም ከመሪውና ዘንድሮ የቡንደስሊጋ የዋንጫ ባለድሉ ባየር ሌቨርኩሰን በ አስራ ሁለት ነጥብ ይበለጣል። ነገ የመጀመሪያ ጨዋታቸውን የሚያደርጉት የባየር ሚንሽንና የሪያል ማድሪድ የመልስ ጨዋታቸው የሚከናወነው በሳምንቱ ረቡ ነው። የፊታችን ረቡ ሌለኞቹ የሻምፒዮንስ ሊግ የግማሽ ፍጻሜ ተፋላሚዎች የጀርመኑ ቦሩሲያ ዶርትሙንድና የፈረንሳዩ ፓሪሳን ጃርሞ በሲግናል ኢዱና ፓርክ ይጋጥማሉ። የከነገ ወዲያውን ቀየሻምፒዮንስ ሊግ የመጀመሪያ ግጥሚያ የሚያስተናግደው የጀርመኑ ቦሩሲያ ዶርትሙንድ በቡንደስሊጋው 57 ነጥብ ይዞ አምስተኛ ደረጃ ላይ ይገኛል። ቅዳሜ ዕለት ከልሃርብ ጋር ሶስት እኩል የተለያዩ ፓሪሳን ጀርሞ በሰባ ነጥቡ የሊጉ ዋንጫን ኮዲው መውሰዱን ያረጋገጠ ብርቱ ቡድን ነው። የአውሮፓ ሊግ በአውሮፓ ሊግ ግማሽ ፍጻሜ የደርሶ መልስ ግጥሚያ የመጀመሪያ ጨዋታዎች የፊታችን ሐሙስ ይከናወናሉ። የፈረንሳዩ ማርሴይ የጣሊያኑ አታላንታ ቤርጋሞን ያስተናግዳል። አታላንታ ለግማሽ ፍጻሜ ሲደርስ በታሪኩ ይህ ለሁለተኛ ጊዜ ነው። የመልስ ጨዋታዎች በሳምንቱ ይከናወኑና የዋንጫ ተፋላሚዎች ይለያሉ። ሐሙስ ማታ በተመሳሳይ ሰዓት የጣሊያኑ ሮማ የጀርመኑን ቡንደስሊጋ ዋንጫን የውድድር ዘመኑ ሳይጠናቀቅ መውሰዱን ካረጋገጠው ባየርን ሌቨርኩሰን ጋር ይጋጠማል። ባየርን ሌቨርኩሰን ለግማሽ ፍጻሜ ሲደርስ ለአምስተኛ ጊዜ ነው። በአንጻሩ ሮማ ለአውሮፓ ሊግ ግማሽ ፍጻሜ ውድድር ሲበቃ ይህ አራተኛው ጊዜ ሆኖ ተመዝግቦለታል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ አስተያየትና ጥቆማቸው አይለየን። መልካም ጊዜ። ጤና ይስጥልኝ።